ይህ የኤስቤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ ስለ አውስትሬሊያ አኗነር ሁነቶችና ታሪኮች በኤስቤስ አማርኛ። በአውስትሬልያ የከተማ መኪና ማቆሚያ ደንቦችና ሥነ ምግባር ምን ይፈቅዳል? ምን ይከለክላል? የአየር ንብረቱ ተስማሚ ሲሆን ከቤት ውጭ ሽርሽር መውጣትን የማይወድ ማናል? በአውስትሬሊያ ነዋሪ ሰዎች ዘንድ አንዱ ተወዳጅ ጊዜ ማሳለፊያ ቦታ የመናፈሻ ስፍራ ነው። የአካባቢውን የመናፈሻ ስፍራ ሲጠቀሙ ሁሉም ሰው ጊዜውን በደስታ እንዲያሳልፍ ሊከተሏቸው የሚገቡ ደንቦችና ስነ ምግባራት ፍንጮችን ነው። አውስትራሊያውያን የከተማ መናፈሻዎቻቸውን ያፈቅራሉ። በመላ አገሪቱ ሃምሳ ሺህ ያህልም አሉ። እኒህ አረንጓዴ ስፍራዎች ከውሻ ጋር የጉርጉዞ ማድረግን፣ መዝናናትን፣ የአካል እንቅስቃሴ መፈጸምን ማህበራዊ ስብስብ ማከናወንን የብረት ምጣድ ጥብሶች መጥበስን፣ ኩነቶችን ለማካሄድ ለሌሎችም በርካታ ክንውኖች ይውላሉ። ሳሚ ዶቢንሰን የሁለት ልጆች እናትና ለልጆችና ለቤተሰቦች በነፃ ወደ ውጭ መውጫ ምክረ ሐሳቦችን ሰጪ የሆነው የእናት ታውቃለች ሜልበርን ድረገጽ ተባባሪ ዳይሬክተር ናቸው። ከተማቸው ውስጥ የሚገኙ አያሌ አረንጓዳማ ስፍራዎችን ጎብኝተዋል። ሰዎች ስለሚሄዱበት መዳረሻ ሁሌም ኪሶቻቸውን ለወጪ ሳይዳብሱ በመጠኑ መደሰትን ማወቅ ችሎታ ያሻቸዋል። እናም በአብዛኛው መናፈሻ ወደ አዲስ ሰፈር ሲገቡ ቀድሞ የሚነሳ ማረፊያ ስፍራ ከማኅበረሰብ ውስጥ ጓደኞችን የማፍሪያና ስለ አካባቢው የተወሰነ መረጃን ማግኛ ምርጥ ሰፈር ነው ይላሉ። እንደ ጆይ ጆንሰን የሲድኒ ማዘጋጃ ምክር ቤት የአረንጓዴና መዝናኛ ስራ አስኪያጅ አባባል ሲድኒ ውስጥ ብቻ መጠናቸው ከአነስተኛ መናፈሻዎች እስከ በክፍለ ከተማ ቅርስነት የተመዘገቡ አራት መቶ አረንጓዴ ሕዝብ መናፈሻ ስፍራዎች አሉ። አክለውም ለምሳሌ ያህል የተወሰኑ ስፍራዎች የሚተዳደሩት በመንግሥትና በውክልና ሲሆን ለተወሰኑ መናፈሻዎችና ገላጣ ስፍራዎች ኃላፊነትን ይጋራሉ። ሆኖም አብዛኛዎቹ መናፈሻዎችና ገላጣ ስፍራዎች በባለቤትነት የተያዙት ወይም የሚተዳደሩት በከተማይቱ ወይም በዘውድ ጥበቃ አስተዳደር ወይም የውክልና አስተዳዳሪ ነው በማለት ይገልጣሉ። እንዲሁም ምንም እንኳ አብዛኛዎቹ ማዘጋጃ ቤቶች ድንኳኖቹን የመትከል፣ መኪናዎቹን አስገብቶ ማቆምን የመሳሰሉ አጠቃላይ የሆኑ ደንቦች ያሏቸው ቢሆንም እያንዳንዱ መዘጋጃ ቤት የየራሱ የሆኑ ስርዓትና ደንቦች ያሉት መሆኑንም ልብ ማለት ጠቃሚ ነው። አቶ ጆንሰን ምናልባትም በአካባቢው የተለያዩ ሁነቶች ወይም መጠቀሚያዎች ወይም የሚካሄዱ ነገሮች ሊኖሩ ስለሚችሉ ከአካባቢው መዘጋጃ ቤት ጠይቆ መረዳት በጣሙን ጠቃሚ ነው ሲሉ ያስገነዝባሉ። አንዳንድ ጊዜ በተመሳሳይ የአካባቢ መዘጋጃ ቤት ውስጥ የተለያዩ ደንቦች ግብር ላይ ሊውሉ ይችላሉ። ወይዘሮ ዶቢንሰን ከአራት መቶ መናፈሻዎቻችን ሲድኒ ከተማ ውስጥ ሀምሳዎቹ ጋር ብቻ ነው የውሻዋን ማሰራ ፈተው መልቀቅ የሚችሉት። ይሁንና በተለይ ተፈተው የሚለቀቁባቸው ትላልቅ መናፈሻዎች አሉን እናም ከሀምሳ ፐርሰንት በላይ ውሾች የሚለቀቁባቸው የመናፈሻ አካባቢ አለን ማለት ነው ይላሉ። ምንም እንኳ ውሾቹ የሚለቀቁባቸው የመናፈሻ ስፍራዎች አካባቢ የሕፃናት መጫወቻዎች ካሉ ውሻውን ለማሰር ግድ መሰኘቶ ባይቀርም አንዳንዴ ከተመለከትኳቸው ነገሮች ውስጥ ሰዎች የሕፃናት መጫዋቻ ያሉባቸው አካባቢ ውሻዎቻቸውን ይዘው ይመጣሉ። ሆኖም ሁሉም ልጆች ከውሻ ጋር ተግባቢ አይደሉም። እናም ሁሌም አይንን አለመንቀል ያሻል በማለት የሚያሳስቡት ወይዘሮ ዶቢንስን መናፈሻንና የልጆች መጫዋቻ ስፍራዎችን አስመልክቶ በቀላሉ ስነ ምግባራትን ግብር ላይ የመዋል አዘቦታዊ ግንዛቤ ጉዳይ ነው ሲሉም ልብ ያሰኛሉ። አክሎም የሚችሉ ከሆነ ቆሻሻዎቹን ከራስዎ ጋር ይዘው መሄድ ወይም ከመሄዱ በፊት የቆሻሻ መጣያ ፈልጎ እዛ ውስጥ መጣልን ከተጠቀሙ በኋላ ማጽዳትን ልጆች በዕድሜያቸው ተማጣኝ በሆኑ መጫወቻዎች እየተጫወቱ እንደው ልብ ማለትን ስለምን በዕድሜ ከፍ ያሉ ልጆች ትናንሽ ልጆች መንሸራተቻ ላይ ከላይ ወረታች ተንሸራተው መውረድ ያሸማቀቃልና እንዲህ የመሳሰሉ ነገሮችን ልብ ማለት ያሻል ይላሉ። በተመሳሳይም የልጇን የልደት በዓል በአካባቢው መናፈሻ ስፍራ ሲያከብሩ ስለ ሌሎች ያስቡ አይነት አቀራረብም ይጠበቅበታል። ይህንንም ሲያመላክቱ ጫጫታን ልብ ሊሉ ይገባል። ጎልቶ የሚጮህ ሙዚቃ ማጫወቻዎችንም ይዘው ሊሄዱ አይገባም። ልጆች እየተሯሯጡ ስርዓትን እንዳይጥሱ መቆጣጠር፣ የልደት በዓሉን ለማድመቅ የተጠቀሙባቸውን ማሸብረቂያዎች ማሽበረቂያዎችን ያመጡ ከሆነ ወደ ቤት መልሰው ይዘው ሊሄዱ ይገባታል በማለት ያሳስባሉ። ለተደራጀ የመናፈሻ ኩነት ወይም እንቅስቃሴ ፈቃድ ማግኘት ያስፈልገኛልን? እንደ ሰርጎችና የዓመት መጨረሻ ፓርቲዎች በመሳሰሉ ዝግጅቶች ላይ ብዛት ያላቸው ሰዎች ለሚታደሙባቸው እንቅስቃሴዎች አስቀድሞ መመዝገብ ወይም ፈቃድ ማግኘትን ግድ ሊል ይችላል። በተመሳሳይ መልኩም ንግድ ነክ ለሆኑ እንቅስቃሴዎችም እንዲሁ ተማሳይ ሂደቶች እንደሚያሹ የሲድኒ ማዘጋጃ ቤቱ አቶ ጀንሶን ሲናገሩ በተለይም በመናፈሻ ላይ ተጽዕኖዎችን የሚያሳድሩ ትላልቅ የሙዚቃ ትዕይንቶች ወይም ገበያዎች ወይም ከሽያጭ ጋር የተያዙ የንግድ እንቅስቃሴዎች ፈቃድ ማውጣትን ግድ ይላቸዋል ይላሉ። መናፈሻዎች ውስጥ አካላዊ እንቅስቃሴን ወይም የጤና ክፍለ ጊዜያትን የሚያካሄዱ ባለሙያ አሰልጣኞችም እንዲሁ ፈቃድ ማግኘትን ግድ የሚላቸው ሲሆን ሲልም እንዳጠቃቀማቸው ሁኔታ ክፍያ መፈጸምም ሊጠበቅባቸው ይችላል። የአካል እንቅስቃሴ እድገት መስራችና ዋና ስራ አስፈጻሚ የውጭ አካላዊ እንቅስቃሴ ክፍለ ጊዜያት ላይ ያተኮረ የግል ስልጠና ንግድ ባለሙያ የሆኑት ስኮት ሃንት በሦስት ክፍለ አገራት ስልጠናዎችን ይሰጣሉ። ብሪስበን ከተማ ውስጥ የፈቃድ ስርዓት እንደምን እንደሚሠራ ሲያስረዱ በአንድ ጊዜ ከአስር ላነሱ ሰዎች ስልጠና የሚሰጡ ከሆነ ፈቃድ ማውጣት ያስፈልግዎታል። ይሁንና ከአስር ሰዎች በላይ የያዘ ቡድን የሚያሰለጠኑ ከሆነ ግና የፈቃድ ክፍያ መፈጸም ይጠበቅብዎታል ይላሉ። ዋነኛው በመናፈሻ ስፍራዎች የማዘጋጃ ቤቶች ድንጋጌዎች የመኖሩ አስባብ የሕዝብ ጤናና ደህንነት ደረጃዎችን ማስጠበቅ ለመቻል ነው። ፈቃድ ያስፈልግዎታል የማለቱ ሁነኛ ነገር የግል አሰልጣኞቹ የሙያ ብቃቱ ያላቸውና መናፈሻዎች ውስጥ የሚሰሩት ከነማን ጋር እንደሆነ ለይተው ማወቅ እንዲችሉ እንዲያግዛቸው ነው ሲሉም ሀንት አክለው ያስረዳሉ። ይሁንና እኒህ ግዴታዎች መናፈሻዎች ውስጥ ለመዝናናት የሚሰባሰብ ቡድን ላይ ተፈጻሚ እንዳልሆነ ሲያመላክቱ፣ እርሶና ወዳጆቾ፣ የእግር ኳስ ቡድኖ፣ ወይም የሥራ ባልደረባዎቾ በራሳችሁ ጊዜ መናፈሻ ውስጥ አካላዊ እንቅስቃሴዎችን የምታካሂዱ ከሆነ ለትርፍ የምትከውኑት ባለመሆኑ ገደቦች የሉባችሁም። መናፈሻዎቻችን የተዘጋጁት ግብሮችንም የምንከፍለው ለዚያ ነውና ብለዋል አቶ ሀንት። የመናፈሻ ደንቦች ለግለሰቦችና ለንግዶች አጠቃቀም ያልተወሳሰቡ ቀጥተኛ ድንጋጌዎች መሆናቸውን ያስገነዝባሉ። ይሁን እንጂ በማናቸውም ወቅት ያልተዛነፈ ስነ ምግባርና አስተውሎት የተሞላው አቀራረብ ብልህነትን የተላበሰ ምርጫ ነው። አዘቦታዊ የሆነ ጨዋነትና ከበሬታ ይኑሮት። የእርሶ መናፈሻ ሳይሆን የማኅበረሰቡ መናፈሻ መሆኑን ተገንዝበው አካባቢውን ሊንከባከቡ ይገባል ሲሉም ይመክራሉ። በአካባቢው ማዘጋጃ ቤት የብረት ምጣድ መጥበሻን ይጠቀማሉ። የመናፈሻ ስነ ምግባር ቀጥተኛ ባዘቦታዊ ግንዛቤና የጨዋነት መርሆች የሚመራ ነው። ያልተደነገጉ ደንቦቹ የሚከተሉት ናቸው አንድ። ለደህንነት ቅድሚያ ይስጡ። የራሱን ታጣፊና ተዘርጊ የብረት ምጣድ መጥበሻ ይዘው የሚመጡ ከሆነ በቅድሚያ እንዲያ ማድረጉ ተፈቃጅ መሆኑን አለመሆኑን ከአካባቢው ማዘጋጃ ቤት ያጣሩ። ሁለት። ንጽህናን አያጓድሉ። ምንም እንኳ ማዘጋጃ ቤት የብረት ምጣድ መጥበሻ ማጽዳት ተግባራትን የሚፈጽም ቢሆንም ለቀጣዩ ተጠቃሚ በማሰብ ጸርቶ ካገኙት የበለጠ የተጠቀሙበትን ስፍራ ጸርቶ መሄዱ ከፍ ያለ ጨዋነት ይሆናል። ሶስት መጋራት መተሳሰብ ነው። ቀድሞ የመጣ ቀድሞ ተጠቃሚ ይሆናል በሚለው አጠቃላይ የህዝባዊ ስፍራዎች አጠቃቀም መርህ ተግባራዊ ይሆናል። ይሁንና አያሌ መናፈሻዎች ለሁሉም እንዲደረስ በሚል እሳቤ በርካታ የጥላ መንሸራሸራዎችና የሚገሉ መጥበሻዎችን ያቀርባሉ። ይህ